ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 24 2009 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን። አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን ቆንጅ ይታየነን የኢትዮጵያና የቻይና መጠነ ሰፊ ስልታዊ አጋርነት ከዚህ ስብሰባ እና በአጠቃላይ ኢትዮጵያ ከቻይና ጋር ባላት ግንኙነት በኩል የምንረዳው ነገር ምንድን ነው? በሁሉም ወቅቶች ከኢትዮጵያ መንግሥትና ሕዝብ ጎን የምትቆም ጠንካራ ወዳጅ መሆኗን ቻይና አረጋግጣለች። አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት፣ ኬንያ በናይሮቢና የወደብ ከተማዋ ሞምባሳ መካከል ያለውን ርቀት በግማሽ ይቀንሳል የተባለ አዲስ የባቡር መስመር አስመርቃለች። ሰሜን ምስራቅ ኬንያ ውስጥ ተጠርጣሪ የአልሸባብ ታጣቂዎች አንድ መምህር ገደሉ፣ ሌላ ጠለፉ፣ ትምህርት ቤትም አቃጥለዋል። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ከታሪካዊው የፓሪሱ የአየር ንብረት ስምምነት አገራቸው ትወጣም አትወጣም እንደሆነ ዛሬ እንደሚያስታውቁ ተናግረዋል። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኬንያ በናይሮቢና የወደብ ከተማይቱ ሞምባሳ መካከል ያለውን ርቀት በግማሽ ይቀንሳል የተባለ አዲስ የባቡር መስመር አስመረቀች። ትናንት የምረቃውን ስነ ስርዓት አስመልክቶ ከሞምባሳ እስከ ናይሮቢ በተደረገው የባቡር ጉዞ የአገሪቱ ፕሬዚደንት ኡሁሩ ኬንያታና የቻይናና ኬንያ ባለሥልጣናት መገኘታቸውን ጠቅሶ ባልደረባችን ሞያ ሞዮ ሀምዛ ተከታዩን አጭር ዘገባ አድርሶናል። ሰሎሞን ክፍሌ ያቀርበዋል። ኬንያ አዲሱን የባቡር መስመር የዘረጋችው ከቻይና መንግሥት ባገኘችው ብድር ነው። በሃዲድ መዘርጋቱና ዋናውን ሳቢ ሞተር በማቅረብ የተሳተፉትም የቻይና ኩባንያዎች ናቸው። ፕሬዝደንት ኡሁሩ ኬንያታ በምረቃው ሥነ ሥርዓት ወቅት ሲናገሩ ይህ ፕሮጄ የሀገሪቱን ኢኮኖሚና የሕዝቦቿን ሕይወት የሚቀይር በመሆኑ ታሪካዊ ያደርገዋል ብለዋል። የከዚህ ቀደም የመንገደኞች ማመላለሻ ባቡሮች ከሞምባሳ እስከ ናይሮቢ ይወስድባቸው የነበረው ሰዓት ዐሥር ሲሆን አዲሱ ባቡር ግን አራት መቶ አርባውን ኪሎ ሜትር በአምስት ሰዓት ጊዜ ውስጥ ይጨርሳል ስትል ኬንያ አስታውቃለች። ሞምባሳ በምሥራቅ አፍሪካ ግዙፍ ወደ መሆኑ ሲታወቅ፣ ለሀገሪቱ ለጎረቤቶቿ፣ ለዩጋንዳ፣ ሩዋንዳና ቡሩንዲ ከፍተኛ አገልግሎት ይሰጣል። አዲሱ ባቡር በየቀኑ ሦስት ሺህ መንገደኞችን ያመላልሳል ተብሏል። ቻይና የፖለቲካና የኢኮኖሚ ግንኙነቶቿን ለማጠናከር ስትል ባለፉት 15 ዓመታት አፍሪካ ውስጥ እጅግ ብዙ ቢሊዮን ዶላር መዋለ ንዋይ መመደቧ ይታወቃል። የሶማሊያው ጽንፈኛ ቡድን የአልሸባብ ተዋጊዎች አዛዥ ከርቶ ለመንግስት የጸጥታ ኃይሎች እጁን ሰጥቷል ሲሉ ባለስልጣናት ገለጹ። የአልሸባቡ አዛዥ ቢሻር ሙሚን ፋራ ትናንትና ረቡዕ ደቡብ ማዕከላዊ ሶማሊያ የምትገኘው ሂራን ክፍለ ግዛት ውስጥ እጁን መስጠቱን የሀገሪቱ የማስታወቂያ ሚኒስትር አብዱራህማን ኦማር ኦስማን አረጋግጠዋል። ከድቶ የገባውን የአልሸባብ አዛዥ ቃሉን የተቀበሉት የሶማሊያ ጀኔራል ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ሰውየው በዚህ የቅዱስ ረመዳን ወቅት ጥቃት እንዲያደርስ ህዝብ ወደሚበዛባት ወደዛች ወደ ሂራን ክፍለ ሀገር ተልኮ እንደነበረ ገልጸዋል። በሌላ ዜና ሰሜን ምስራቅ ኬንያ ውስጥ ተጠርጣሪው የጽንፈኛው የአልሸባብ ታጣቂዎች ጥቃት አድርሰው አንድ መምህር ሲገሉ ሌላ መምህር ጠልፈው ወስደዋል። ትምህርት ቤቱን አቃጥለውታል ብለዋል። ታጣቂዎቹ ጥቃቱን ያደረሱት ከጋሪሳ ከተማ ዘጠና ኪሎ ሜትር ርቀት ላይ የምትገኝ ፊፋ የምትባል መንደሮስ መሆኑን የአካባቢው የምክር ቤት አባል ገልጸዋል። የአልሸባብ ታጣቂዎች ባለፉት ጥቂት ሳምንታት ኬንያ ውስጥ ጥቃታቸውን እያባባሱ እንደሆነ እየተስተዋለ ነው። ዩናይትድ ስቴትስ ከታሪካዊው የፓሪሱ የአየር ንብረት ስምምነት ትወጣም እንደሆነ አትወጣም ዛሬ ከቀትር በኋላ ከጥቂት ደቂቃዎች በኋላ እንደሚያስታውቁ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገልጸዋል። ፕሬዚደንቱ ትናንት ረቡዕ በትዊተር ባሰራጩት መልእክት ከዋሽንግተን ዛሬ ዘጠኝ ሰዓት ላይ ከሲያት ማለት ነው ወይም አዲስ አበባ ላይ ከምሽቱ አራት ሰዓት ማለት ነው ከአንድ ሰዓት ባነሰ ጊዜ ውስጥ ዋይት ሃውስ ሮዝ ጋርደን መስክ ላይ በሚካሄደው ሥነ ሥርዓት ይፋ እንደሚያደርጉ ጠቁመዋል። አሜሪካን እንደገና ታላቅ እናደርጋታለን የሚለውን የምርጫ ዘመቻቸውን መፈክር ማስከትለዋል። ቀደም ብሎ ከቪየትናም ጠቅላይ ሚኒስትር ንጉየን ሹዋን ጋር ሆነው ለፎቶግራፍ በቀረቡበት ወቅት ፕሬዚደንቱ ለጋዜጠኞች በሰጡት ቃል ያለውን አማራጭ ለመመልከት የፓሪሱን ስምምነት በተመለከተ ከሁለቱም ወገን የብዙ ሰዎችን አስተያየቶች አዳምጫለሁ ብለዋል። ካማከሯቸው መካከል አሜሪካውያን የንግድ መሪዎች፣ የውጭ ሀገር መሪዎች ያሉባቸው መሆኑን የዋይት ሀውስ ቃል አቀባይ ሾን ስፓይሰር ገልጸዋል። ትናንት በርካታ የዜና ማሰራጫዎች እንደዘገቡት ፕሬዚደንቱ በአንድ መቶ ዘጠና አምስት ሀገሮች ከተፈረመው ዓለም አቀፍ ስምምነት አሜሪካን ሊያስወጡ ዝተዋል። ካደረጉት አብይ የኦባማ ዘመን ዘመነ መንግስት ፖሊሲ ተቀለበሰ ማለት ነው። እርምጃው ሪፐብሊካንን ያስደስታል፣ የአካባቢ ደህንነት ተሟጋቾችና የአሜሪካን አጋሮችም ያስከፋል። በነገራችን ላይ ከሪፐብሊካን ፓርቲው አባላት መካከል ይህንን የፓሪስ ስምምነት የሚደግፉ በርካታ እንደራሴዎችና ፖለቲከኞችም እንዳሉ ይታወቃል። የተፈጥሮ አካባቢ ተሟጋቾች በቁጣ እየተጫጫሁ ናቸው። የትላልቅ የአሜሪካ ከተሞች ከንቲባዎችም ፕሬዚደንቱ የፈለጉትን ውሳኔ ቢወስዱም እኛ ውሉን እናከብራለን ብለዋል። አፍጋኒስታን ዋና ከተማ ካቡል ውስጥ ትናንትና የደረሰው መኪና ላይ የተጫነ ቦምብ ጥቃት ሰለባዎች የሀዘን ስነ ስርዓት ዛሬ ተካሂዷል። በጥቃቱ ቢያንስ ዘጠና ሰዎች ሲገደሉ ከአራት መቶ የሚበልጡ ቆስለዋል። የቦምብ ጥቃቱ የደረሰው ኤምባሲዎችና የመንግስት መስሪያ ቤቶች በሚገኙበት የከተማዋ ቀበሌ ሲሆን በርካታ መኪናዎችና ህንጻዎች ላይም ጉዳት ደርሷል።ለጥቃቱ ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። በአውሮፓ የዘመን አቆጣጠር በ2016 ዓ.ም ባለፈው ማለት ነው የሽብር ጥቃት የደረሰባቸው ሀገሮች ቁጥር ከመቼውም ጊዜ በላይ ከፍተኛ መሆኑን እና ዩናይትድ ስቴትስ ውስጥም የሰላሙ ሁኔታ ከሰባት ዓመታት በኋላ ለመጀመሪያ ጊዜ ማሽቆልቆሉን ይፋ የተደረገ አዲስ የዓለም ሰላም መለኪያ ሪፖርት አስታውቋል። በዓለም ዙሪያ የሚካሄዱ ግጭቶችን ደረጃ የሚለካው ይህ ሪፖርት ሁከቶቹ ባለፈው ዓመት ብቻ የዓለምን ምጣኔ ሀብት በ14.3 ቢሊዮን ዶላር እንደሚመጉዳታቸውን ጨምሮ ገልጸዋል። በመጽሔት ዘገባ ይኖረናል። የዜናው ሰዓት አበቃ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15730 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12010 በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ግንቦት 24 ምሽት ፕሮግራማችን ነው። እንበል እልል፣ እልል። እናወድሳቸው የኢትዮጵያ ልጆች የሲድ ምርጥ ናቸው። በ1993 ዓ ም በፈረንጆች አቆጣጠር ሲቀየስ የኢትዮጵያ ሀብት የሆኑ ትልቅ ሙያ የሰሩትን በሕይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱት ሰዎችም እንድናከብር በሚል ነው። እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን። ባለፈው እሁድ ዓመታዊ ሥነ ሥርዓቱን ያከናወነው ዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ መሥራቾችና የዛሬዎቹ መሪዎች ናቸው የሰማችኋቸው። በሁለተኛው አጋማሽ በባህልና ማኅበረሰብ ፕሮግራም ይመለሳሉ። የግንቦት ሃያ ግምገማ ከዚህ በፊት አርባ ወይም ከአምሳ ዓመት በንጉሱ ስርዓት ኢትዮጵያ ተመርታለች። የአንድ ሰው አስተሳሰብ አመራር የት እንዳደረሰን ሁላችንም እናውቀዋለን። በዚያን ጊዜ የነበርንበትና አሁን ያለንበት ሁኔታ ይህን ያህል አይደለም፣ ልዩነቱ ከአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ የስራ አስፈጻሚ አባል ዶክተር ኃይሉ አራያ ጋር የተጀመረው የግንቦት ሀያ ግምገማ ንግግር በዚህ ምሽት ይቀጥላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ ኢትዮጵያ ከቻይና ጋር ያላት ግንኙነት መጠነ ሰፊ ወደ ሆነ ስልታዊ አጋርነት መሸጋገሩን የውጭ ጉዳይ ሚኒስቴር አስታወቀም። የሁለቱ ሀገሮች ግንኙነት መሟሟቅ ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ከመሆናቸውም ሆነ ከሚከተሉት ፖሊሲ ጋር የሚገናኝ አይደለም ሲሉ የሚኒስቴሩ ቃል አቀባይ ተናግረዋል። እስክንድር ፍሬው ተከታዩን ዘግቧል። ወትሮም የሞቀ መሆኑ የሚታየው የኢትዮጵያና የቻይና ግንኙነት ይበልጥ መጠናከሩ፣ ሌላ አንድ ደረጃም መጨመሩ የተገለጸው በቅርቡ የተፈራረሙትን ስምምነት ተከትሎ ነው። ዛሬ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም እንዳሉት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቤይጂንግ በተካሄደ ስብሰባ ላይ በተገኙበት ወቅት ነው ስምምነቱ የተፈረመው። እንግዲህ እንደምታውቁት በቅርቡ የአንድ መቀነት አንድ መንገድ ስብሰባ ቻይና ውስጥ ተካሂዷል። በዚህ ስብሰባ ላይ ክቡር ጠቅላይ ሚኒስትሩ የተመራ የልኡካን ቡድን ተገኝቷል። ከዚህ ስብሰባ እና በአጠቃላይ ኢትዮጵያ ከቻይና ጋር ባላት ግንኙነት በኩል የምንረዳው ነገር ምንድን ነው? በሁሉም ወቅቶች ከኢትዮጵያ መንግስትና ህዝብ ጎን የምትቆም ጠንካራ ወዳጅ መሆኗን ቻይና አረጋግጣለች። ይህ ግንኙነት ጠንካራ እና በቅርቡ ወደ መጠነ ሰፊ ስትራቴጂክ አጋርነት ወይም በእንግሊዝኛው ኮምፕሪሄንሲቭ ኮኦፕሬቲቭ ስትራቴጂክ ፓርትነርሽፕ ማደጉ የሁለቱ አገሮች ግንኙነት ሁለገብ ስትራቴጂካዊና በመተማመን ላይ የተመሰረተ መሆኑን የሚያረጋግጥ ነው። ኢትዮጵያ በተለያዩ ዘርፎች ከቻይና ጋር ያላት ግንኙነት ደረጃ በደረጃ እያደገ መምጣቱን ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። እንደ መረጃው እንደ አውሮፓውያን አቆጣጠር በ2004 357 ሚሊዮን ዶላር የነበረው የንግድ ምጣኔ በ2015 6.37 ቢሊዮን ደርሷል። ይሄው የንግድ ምጣኔ በየአመቱ በአማካይ በ22.2 በመቶ እያደገ መሆኑንም መረጃው ጠቁሟል። የቻይና ባለሀብቶች በ624 ፕሮጀክቶች ላይ በመስራት ከ386 ቢሊዮን የአሜሪካ ዶላር በላይ መዋለ ንዋይ ማፍሰሳቸውንም አመልክቷል። ኢትዮጵያ በቻይናና በሌሎች የእስያ ሀገራት እንደ አውሮፓያን አቆጣጠር በ2012 የተቋቋመው የእስያ መሰረተ ልማት ኢንቨስትመንት ባንክ አባል መሆኗንም አስረድቷል። እንደ መረጃው ኢትዮጵያ የዚህ ባንክ አባል የሆነችው ከ18 ቀናት በፊት ነው። እንደ አውሮፓውያን አቆጣጠር ከግንቦት 13 ጀምሮ። ይህ ባንክ 77 አባል ሀገራት ያሉትና በመሰረተ ልማት ዙሪያ ለሚቀርቡ ፕሮጀክቶች የገንዘብ ድጋፍ የሚያደርግ መሆኑን የተጠቀሰው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተገኙበት በቤጂንግ የተፈረመው የመጠነ ሰፊ ስልታዊ አጋርነት ስምምነት ደግሞ እንደዚህ የተለያዩ መገለጫዎች ያሉትን የሁለቱን ሀገራት ግንኙነት ይበልጥ እንደሚያሳድገው ተገልጿል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ይህንን ነው ያስረዱት መጠነ ሰፊ ስትራቴጂክ አጋርነት ማለት አንደኛ የፖለቲካ ቁርጠኝነትን የሚያሳይ ነው ሁለተኛ ከቻይና በተለያዩ መስኮች የሚደረገው ግንኙነትን ድጋፍ እስካሁን ከነበረው እስካሁን ከነበረው በይዘትም በመጠንም ይጠብቅ ያድጋል ይጨምራል ተብሎ ነው የሚጠበቀው የኢትዮጵያና የቻይና ግንኙነት እየተጠናከረ መምጣቱ የተገለጸው አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአፍሪካ ብሎም ከኢትዮጵያ አንጻር የሚከተሉት ፖሊሲ ግልጽ ባልሆነበት ባልተብራራበት በዚህ ወቅት ነው የዩናይትድ ስቴትስን ጥቅም የሚያስቀድመው አሜሪካ ፈርስት ፖሊሲያቸው ከአፍሪካና ከኢትዮጵያ አንጻር ምን ማለት እንደሆነም በሂደት የሚጠበቅ መልስ ነው። ቃል አቀባዩ አቶ መለስ ግን ከቻይና ጋር እየተሟሟቀ የመጣው ግንኙነት በሂደት እያደገ የመጣ እንጂ ከዩናይትድ ስቴትስ ምርጫ ጋር እየተገናኘ አይደለም ይላሉ። የኢትዮጵያና ቻይና ግንኙነት ረዥም ጊዜ ያስቆጠረ ግንኙነት ነው። የአሜሪካ ውስጥ ምርጫ ከሄደ መቶ ሲደመር ቀናት ብቻ ነው የነበሩት። በእኛ እምነት ይሄ ግንኙነት ወደ መጠነ ሰፊ ስትራቴጂካዊ አጋርነት ሲሸጋገር አሜሪካ ውስጥ ከተካሄደው ምርጫ ጋር የሚያያይዝ የሚያቆራኝ ነገር የለውም። ኢትዮጵያና ቻይና የጋራ የሆኑ ጥቅሞች አሏቸው። ይህንን በማራመድ የሕዝቦቻቸውን ሕይወት ለመለወጥ ከሚደረግ ጥረት ጋር ተያይዞ መታየት ያለበት ነው። ከምርጫው ጋር ምንም አያይዘው ኢትዮጵያ ከአሜሪካ ጋር በጣም ጠንካራ የሆነ ግንኙነት አላት። በቅርቡ የኢፌድሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ አሜሪካ በሄዱበት ወቅት ከሀገሪቱ የውጭ ጉዳይ ሚኒስትር፣ ከፍተኛ ባለስልጣናት፣ ከሀገሪቱ ኮንግረስ የውጭ ግንኙነት ሊቀመንበር፣ ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ጎን ለጎን ከወቅቱ የአሜሪካ የውጭ ጉዳይ ሚኒስትር ሬክስ ጋር በተገናኙ ወቅት ያረጋገጡት ነገር ምንድን ነው? ኢትዮጵያና አሜሪካ የጋራ ጥቅም አላቸው። ወዳጅነታቸውም ጠንካራ ነው። የመጨረሻ አላርገውና የሰሞኑ ስምምነት ከቻይና ጋር የተፈረመው ቻይናን የኢትዮጵያ ካደጉት ሀገራት መካከል ማለት ነው ወይ ደግሞ ከሀያላኑ ሀገራት መካከል ቻይናን ዋነኛው የኢትዮጵያ አጋር ያደርጋታል? እንደዛ ብለን ልንተረጉመ እንችላለን። ኢትዮጵያ ከአውሮፓ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከአሜሪካ ጋር ጠንካራ ግንኙነት አላት። ኢትዮጵያ ከቻይና ጋር ጠንካራ ግንኙነት አላት። በቅደም ተከተል መስቀመጥ አይቻልም። ኢትዮጵያ ከሁሉም ጋር ጠንካራ ግንኙነት አላት። ኢትዮጵያና ቻይና ይፋ ዲፕሎማሲያዊ ግንኙነት የመሰረቱት እንደ አውሮፓውያን አቆጣጠር በ1970 እንደሆነ መረጃዎች ያሳያሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል። በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ በ19 ሰዎች ላይ ህገ ወጥ ግድያ እንደተፈጸመ ከ20 ሺ በላይ ሰው መታሰሩንና በብዙዎች ላይ በማሰቃየት ምርመራ እንደተካሄደባቸው የሰብአዊ መብቶች ጉባኤ ሰመጉ አስታወቀ። ሰመጉ ዛሬ ባወጣው 142ኛ መግለጫው መንግስት የዜጎችን ጥያቄ በሰላማዊ በህጋዊና በሰለጠነ መንገድ ብቻ እንዲመልስም ጠይቋል። መለስካቸው አመሃ ዝርዝሩን ይዟል። በቀድሞ ስሙ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ፣ በአሁን አጠራሩ ሰብአዊ መብቶች ጉባኤ ሰመጉ በቅርቡ ባወጣው መቶ አርባ ሁለተኛ ልዩ መግለጫ ያለፉት ዘጠኝ ወራት ያህል ሰንቶ በቆየው የአስቸኳይ ጊዜ አዋጅ ወቅት የተለያዩ የሰብአዊ መብቶች ጥሰት መፈጸሙን ዘርዝሯል። መግለጫው እንደሚለው በዚህ ወቅት መግለጫው እስከተጠናቀረበት ጊዜ ድረስ ሰመጉ ምርመራውን ማካሄድ በቻለባቸው አካባቢዎች ብቻ አስራ ዘጠኝ ሰዎች ከህግ አግባብ ውጪ ተገድለዋል። በሁለት ዙር ሀያ ሁለት ሺ አምስት መቶ ሀያ አምስት ሰዎች በህገ ወጥ መንገድ ታስረዋል ያለው ይኸው መግለጫ ሁለት ሰዎች የት እንደደረሱ እንደማይታወቅ፣ ከስምንት የማያንሱ ሰዎች ደግሞ መታሰራቸው የታወቀ ቢሆንም የት እንደታሰሩ የተረጋገጠ መረጃ እንዳልተገኘ ያመለክታል። መግለጫው አክሎም እስሩ ይካሄድባቸው በነበሩ ስፍራዎች አያሌ እስረኞች መረጃ እንዲሰጡ የስቃይን ምርመራ ይካሄድባቸው እንደነበረ በአስረጅነት ለሰመጉ የቀረቡ የተፈቱ እስረኞችን ቃል ይጠቅሳል። መግለጫው እንደሚያጋራው አስቸኳይ ጊዜ አዋጁ ተፈጻሚ እየሆነ ባለበት ወቅት ሰመጉ ምርመራ ያካሄደባቸው ክልሎች፣ ዞኖችና ወረዳዎች ከአቅምና ካለው አስፈሪ ሁኔታ አኳያ ውሱን ነው። በኦሮሚያ ክልል በአስር ዞኖች ሀያ አራት ወረዳዎች በአማራ ክልል በአራት ዞኖች በስድስት ወረዳዎች በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሁለት ዞኖች በሁለት ወረዳዎች ምርመራውን ማካሄዱን ገልጸዋል። በአዲስ አበባ መስተዳደር በየካ፣ ቦሌ፣ ኪርቆስ፣ አራዳ፣ አቃቂ ቃሊቲ፣ ልደታ፣ ኮልፌ ቀራኒዮ፣ ነፋስ ስልክ ላፍቶ እና በአዲስ ከተማ ክፍለ ከተሞች ምርመራውን ማካሄዱን ገልጸዋል። የሰመጉ ልዩ መግለጫ በመጨረሻም በዚህ የአስቸኳይ ጊዜ አዋጅ ወቅት የተፈጸሙት የሰብአዊ መብቶች ጥሰቶች በዚህ መግለጫ ከተገለጸው አይነትና ቁጥር በላይ ሊሆን እንደሚችል ይገመታል ብሏል። ጨምሮም በአንዳንድ አካባቢዎች ያስገድደው መድፈር፣ የንብረት ዘረፋና የጅምላ እስራት እንዲሁም በርካታ ሰዎች በሚደርሱባቸው ጫና ምክንያት ከአካባቢያቸው እየተፈናቀሉና ቤተሰብና ንብረታቸውን ጥለው በመሰደድ በሀገር ውስጥ በተለያዩ አካባቢዎች ከሀገሮችም ለመኖር መገደዳቸውን በርካታ ዜጎች ለሰመጉ ባለሙያዎች በቃል ገልጸዋል። ሆኖም በወቅቱ በተለይ ድርጊቶቹ ተፈጸሙ በተባሉባቸው ቦታዎች በነበረው አስጊና ሰሪ ሁኔታ እንዲሁም በሰመጉ የአቅም ውሱንነት ምክንያት ደረሱ የተባሉትን የመብት ጥሰቶች ተጨባጭ ማስረጃ ለማግኘት አልተቻለም ብሏል። መግለጫው ሲያጠቃልልም መንግስት ዜጎች የሚያነሱትን ማንኛውንም አይነት ጥያቄና ቅሬታ ከማፈንና በህግ ስም ከመገደብ ይልቅ በዴሞክራሲያዊ፣ በሰላማዊ፣ በህጋዊና በሰለጠነ መንገድ እንዲመለስ በአጠቃላይ የደረሰውን የህይወትና ንብረት ጥፋት ነጻና ገለልተኛ በሆነ መንገድ ለማጣራት ጥያቄ ላቀረቡ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጽህፈት ቤት የአፍሪካ የሰዎችና የህዝቦች መብቶች ኮሚሽንና ለሌሎችም ዓለም አቀፍ የሰብአዊ መብቶች ተቋማት በጥያቄያቸው መሰረት ያለምንም ቅድመ ሁኔታ ምርመራ ለማድረግ እንዲፈቀድላቸው የሚሉና ሌሎችም ጥያቄዎች ሰመጉ አቅርቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከአንድ ወር በፊት ለኢትዮጵያው ፓርላማ ባቀረበው ሪፖርት ከሰኔ ሁለት ሺ ስምንት እስከ መስከረም መጨረሻ ሁለት ሺ ዘጠኝ ዓመተ ምህረት በነበሩት ወራት ተፈጸሙ ያላቸውን የመብት ጥሰቶች ይፋ ማድረጉ ይታወሳል። የሰብአዊ መብት ጉባኤን የሰመጉን ልዩ መግለጫ በተመለከተ ኮሚሽኑ ያለውን አስተያየት ለማካተት በጽህፈት ቤቱ ስልክ ተደጋጋሚ ጥሪ ብናደርግም ለጊዜው ምላሽ ለማግኘት አልቻለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ረሃብ፣ የፖለቲካ አለመረጋጋትና አሸባሪነት በብዙ የአፍሪካ ሀገሮች ውስጥ ጫና እየፈጠሩ ባሉበት በዚህ ወቅት የትራምፕ አስተዳደር ከአፍሪካ ጋር መነጋገር ይኖርበታል ሲሉ አንድ የዩናይትድ ስቴትስ አንጋፋ እንደራሴ ያሳስበዋል። የሕግ መወሰኛ ምክር ቤቱ የውጭ ጉዳዮች ኮሚቴ ሊቀመንበር ኤድ ሮይስ አንድ ቢሊዮን የሚሆነው የአፍሪካ ሕዝብ ለአሜሪካ ምርቶችና ውጥኖች ገበያ የመሆን እምቅ አቅም አለው ብለዋል። ሪፖርተራችን ማርያማ ዲያሎ ያጠናቀረችው ዘገባ አለ አዳነች ፍሳሐ ታቀርበዋለች። በዓለም ደረጃ በከፍተኛ ፍጥነት በማደግ ላይ ካሉት አስር ሀገሮች ሶስቱ የአፍሪካ ሀገሮች ናቸው። የዓለም የገንዘብ ድርጅት አሃዞች እንደሚያመለክቱት ሁለት ተጨማሪ ከከፍተኛዎቹ አስር ውጭ ናቸው። ይህ ታዲያ ዩናይትድ ስቴትስ ከአፍሪቃ ጋር የመገናኘቷን ጉዳይ ወሳኝ ያደርገዋል። በሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድሮይስ ያብራራሉ። ከአፍሪቃ ጋር ግንኙነት የማድረጋችን ጉዳይ ለዩናይትድ ስቴትስ እስትራቴጂያዊ ጥቅም አለው። ለአስቸኳይ ሰብአዊ እርዳታ ብቻ ሳይሆን የፖለቲካ የኢኮኖሚና የጸጥታ ጥቅማችንን ለማራመድ ይረዳል። ስለሆነም አሁን ወደኋላ የሚባልበት ጊዜ አይደለም። በተለይም ቻይናን የመሳሰሉት ሀገሮች አፍሪቃ ላይ ሰፊ መዋዕለ ንዋይ በሚያፈሱበት በአሁኑ ወቅት ይላሉ ኤድሮይስ። በቅርቡ በተሰሙት የዜና ዘገባዎች መሰረት ቻይና ከአፍሪቃ ጋር ያላት የንግድ ግንኙነት ከዚህ ቀደም በታሪክ ባልታየ መልኩ ከዓለም ትልቁ የንግድና የመዋዕለ ንዋይ ፍሰት ሳይሆን አልቀረም። በአጭር አነጋገር ዩናይትድ ስቴትስ ጥግ ይዛ የበይ ተመልካች ልትሆን አትችልም። የዩናይትድ ስቴትስ ምክር ቤት አፍሪካ ውስጥ የኤሌክትሪክ መብራት ኃይል እንዲስፋፋ ለመርዳት ባለፈው ዓመት ኤሌክትሪፋይ አፍሪካ የሚል ሕግ ማውጣቱ ይታወሳል። በአፍሪቃና በዩናይትድ ስቴትስ መካከል የንግድና የመዋለነዋይ ፍሰት መጠን ከፍ ለማድረግ ሲባል የአፍሪቃ እድገትና እድል ሕግም በድጋሚ እንዲቀጥል አድርጓል። ማርክ ጎልያት የተባሉ በደቡብ አፍሪካ የኢንዱስትሪ ልማት ኮርፖሬሽን የሚሰሩ ተንታኝ ስለ አጓ ማለት ስለ አፍሪካ እድገትና እድል ገልጸዋል። አፍሪካ ውስጥ የአፍሪካ እድገትና እድል ስምምነት ለአፍሪካ ሀገሮች በር ከፍቷል። ይህን መሰረት በማድረግም ኢትዮጵያ፣ ኬንያ፣ ሞሪሼስ፣ ሌሶቶና ስዋዚላንድ ስምምነቱን በመቀበል ወደ አሜሪካ የሚልኳቸው ጠንካራ ገበያዎች አሏቸው። ያም ሆኖ ግን አፍሪቃ ራሷን የምችልበት ጊዜ ደርሷል ይላሉ ጠበብት። ዋሽንግተን ዲሲ በሚገኘው ሐዋርድ ዩኒቨርሲቲ የአፍሪቃ ጥናቶች ክፍል ሊቀመንበር ሙሐመድ ሳሉ ካማራ መንግስታት ጥቅማቸውን የሚጠብቁት ይላሉ። መንግስታት ወዳጆችን ሳይሆን ጥቅማቸውን ለማስጠበቅና ለማራመድ ሲሉ አጋሮችንና ወጋኞችን ነው የሚፈልጉት። አፍሪቃውያን ባሉበት ተቀምጠው ፈረንሳይ ወዳጃችን ነች፣ አሜሪካ ወዳጃችን ናት ወዘተርፈ ይላሉ። እኛ አፍሪቃውያን በአህጉር ደረጃ ራሳችንን የፒንግ ፖንግ መጫወቻ ኳስ ለመሆን የፈቀደን ይመስለኛል። ፕሬዚደንት ትራምፕን በሚመለከት ግን አዲስ ቋንቋ ያስፈልጋል ብለዋል። ከአማራ አያይዘው ዶናልድ ትራምፕ የቢዝነስ ሰውና ፕሬዚደንት ናቸው። ከፕሬዚዳንቱ ጋር ስለ ንግድ እንነጋገርና የሚሆነው እናያለን። ከቻይናም ጋር እንደዚሁ ስለ ቢዝነስ መነጋገር ያስፈልጋል በማለት አስረድተዋል። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ ባለፈው የአውሮፓውያን 2016 ዓመተ ምህረት የሽብር ጥቃት የደረሰባቸው ሀገሮች ቁጥር ከምንጊዜውም በላይ ከፍተኛ መሆኑንና በዩናይትድ ስቴትስም የሰላሙ ሁኔታ ከሰባት ዓመታት በኋላ ለመጀመሪያ ጊዜ ማሽቆልቆሉን አዲስ ይፋ የተደረገ የዓለም ሰላም መለኪያ ሪፖርት አስታወቀ። በዓለም ዙሪያ የሚካሄዱ ግጭቶችን ደረጃ የሚለካው የሪፖርት ሁከቶቹ ባለፈው ዓመት ብቻ የዓለምን የምጣኔ ሀብት በ14.3 ቢሊዮን ዶላር መጉዳታቸውን ጨምሮ ገልጸዋል። የጄሱስ ሜን ኦኒ ዘገባ አለ ሶሎሞን ክፍሌ ያቀርበዋል። ከመብዛታቸው የተነሳ መቁጠር የማይቻሉ አስከሬኖች፣ ደም አፋሳሽ ጥቃቶች፣ ሁከትና በፖለቲካ ተቋማት ላይ ያነጣጠሩ ቁጣዎች በዩናይትድ ስቴትስ ጨምሮ በዓለም ምጣኔ ሀብት ላይ የብዙ ሺህ ሚሊዮን ዶላር ኪሳራ አድርሰዋል ባለፈው ዓመት ብቻ ይላል የኢኮኖሚና ሰላም ተቋም። የተቋሙ ባልደረባ ሚሼል ብሬስሎር ለቪኦኤ በስካይፕ አማካኝነት ሲናገሩ እንዲህ ነው ያሉት። አሁን የዓለማችን ሰላም እየተሻለ ቢሆንም፣ ለምሳሌ በዩናይትድ ስቴትስ፣ በመካከለኛው ምስራቅና ሰሜን አፍሪካ አካባቢዎች ግን መደፍረሱን እናያለን። ይበልጥ ሰላማዊና ሰላማዊ ባልሆኑ አገሮች መካከል ያለው ልዩነትም ጨምሯል። ይህ ማለት በዓለም ዙሪያ ያለው ሰላም ሰፊ ክፍተት አለው ማለት ነው። ብሬስሎር አክለውም ከ2016ቱ ፕሬዝደንታዊ ምርጫ በኋላ በዩናይትድ ስቴትስ የደረሰው የፖለቲካ ክፍፍል፣ የፖሊሶች ግድያና አሸባሪ ጥቃቶች መጨመር ታክሎበት የዩናይትድ ስቴትስ ሰላም ሁኔታ ከቀድሞው እንዲቀንስ ምክንያት ሆነዋል ብለዋል። በሰላም መለኪያው መሰረት የዩናይትድ ስቴትስ ደረጃ በ11 ወርዷል። ጥናቱ ከተካሄደባቸው 163 ሀገሮች ዩናይትድ ስቴትስ 114ኛ ላይ ትገኛለች። ይህ የሆነውም በዩናይትድ ስቴትስ የውስጥ ግጭቶች ከጊዜ ወደ ጊዜ እየተበላሹ በመምጣታቸው ምክንያት ነው። እናም እያየን ያለነው በአሜሪካ ማህበረሰቦች መካከል የፖለቲካው ክፍፍል ይበልጥ እየሰፋ መምጣቱን ነው። ለምሳሌ ብላክ ላይቭስ ማተር የተሰኘው እንቅስቃሴ የተፈጠረው የፖሊሶችን አመፃ በመቃወም ነው። ለዚህ ነው ቁጥሩ ያደገው በመለኪያው ላይ። ይህ አዲስ ይፋ የተደረገ የዓለም ሰላም መለኪያ ሪፖርት የሚያመለክተው 23 ሀገሮች ውስጥ የሽብር ጥቃቶች ታሪካዊ በሆነ ደረጃ መጨመራቸውን ነው። ምንም እንኳ አውሮፓ በፈረንሳይ በብራስልስና በለንደን በከባድ ጥቃቶች ብትመታም አሁንም ግን ያ ክፍለ ዓለም ከቀረው አካባቢ ሁሉ ሰላማዊ ሆኖ ቀጥሏል። ሶሪያ ለአምስተኛ ዓመት በተከታታይ በከፍተኛ የሰላም ቀውስ ውስጥ ያለች ሀገር ተብላለች። ሊባኖስ ውስጥ አንዲት የ26 ዓመት ወጣት አስሪዋን በስለት ገድላለች በሚል ተጠርጥራ መታሰሯን ቤይሩት የሚገኘው የኢትዮጵያ ቆንሲል አስታወቀ። መስታወት አራጋው ተጨማሪ አላት። የሊባኖስ የመገናኛ ብዙኃን የ86 ዓመቱ ሳልማን ካሃሚ ባለፈው እሁድ ሌሊት በደቡብ ሊባኖስ ጂባል አልባተም በተባለ ከተማ በመኖሪያ ቤታቸው በአሰቃቂ ሁኔታ ተገድለው መገኘታቸውን ዘግቧል። በዘገባው ትግስት ቢ በሚል ስም የተጠቀሰችው ይህች የ26 ዓመት ወጣት በሊባኖስ ወንጀሉ ተፈጽሞበታል በተባለው ቤት ውስጥ በስራ ላይ ዘጠኝ ወራት ያህል እንዳስቆጠረች በቅርብ የምታውቃት ጓደኛ ለአሜሪካ ድምጽ ሬዲዮ ተናግራለች። የሊባኖስ የመገናኛ ብዙሀን እንደዘገቡት ወንጀሉ ከተፈጸመ በኋላ ተጠርጣሪዋ ተደብቃበት ከነበረው የወይራ ማሳ ውስጥ ነው በሊባኖስ ፖሊሶች የተያዘችው። በሊባኖስ ፖሊስ ቁጥጥር ስር የምትገኘው ትዕግስት ከመኝታ ፍራሿ ስር ወንጀሉ የተፈጸመበት ስለት ቢላዋና የሞባይል ስልኳ ተይዟል ሲል የፖሊስ ምንጮችን ጠቅሶ ዴይሊ ስታር የተባለው የሊባኖስ ጋዜጣም ዘግቧል። ቢላው ደሙን ለማስለቀቅ ለመታጠብም ተሞክሮ እንደነበር ነው ፖሊስ መግለጫ የሰጠው። በሊባኖስ የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ በሊባኖስ የመገናኛ ብዙሀን የቀረቡትን መረጃዎች አስመልክቶ መግለጫ ሰጥተውናል። ትክክል፣ ሰውየው የሰማንያ ስድስት አመት አዛውንት ናቸው። ልጅቷ እዛ ቤት ውስጥ ረዘም ያለ ጊዜ ሰራ የነበረ ልጅ ናት። በእድሜዋም በጣም ትንሽና እንደዚህ አይነት ወንጀልም ካላት ከነበራት ከሰዎቹ ጋር የኑሮ መስተጋብር እንደዚህ አይነት ወንጀል አሰላም የሚል የቤተሰቡ አባላት በቴሌቪዥን ቀርበው መግለጫ እየሰጡ ነበረ። ለሌላ ሰው በር ከፍታ ሌሎች ሰዎች ገብተው ሊገሉ ይችላሉ እንጂ እሷ የዚህ አይነት ስራ የምታደርግ ነገር አይደለችም የሚል ነገር ነው። ለማንኛውም ከሁለት ቀን ፍለጋ በኋላ ሟቾ ቤት አካባቢ ላይ ጥሻ ነገር ውስጥ ገብታ ነው ፖሊሶች አግኝቶ። አሁን በፖሊስ ቁጥጥር ስር ናት ያለችው። ያው እሷ ወንጀሉን ለመፈጸሙ የተረጋገጠ ነገር የለም። ምርመራ ላይ ናት ያለችው በምርመራ የሚታወቅ ይሆናል ማለት ነው። ትዕግስት የምትሰራበት አካባቢ የምትኖር ሌላ ኢትዮጵያዊት ስሟን እንድንጠቅስ አልፈለገችም። በተዋወቁበት ጥቂት ቀናት ውስጥ የትዕግስት ባህሪ ምን ይመስል እንደነበር፣ በአሰሪና ሰራተኛ መካከል የነበራቸው ቅርርብም ምን ይመስል እንደነበር የነገረቻትን አካፍላናለች። ከየ ትልቅ ሰው በቃ ሚስት ሁኝ ምናምን ነገር ይላታል። ሚስት ሆኜኝ፣ ከእዛ እኔ ደግሞ እንዴት ለሱ ሊሆን ይችላለሁ እያለ በጣም ትናድር ነበረ። በቃ ቢልሽ ዋፍ ነው በይ ታገሽ እያለ በደዛ ጊዜ እያልኳት ነገር ያው ጦሶ ደረስ ጥቃት ሊያደርስባት ሲሞክር ይሆን ምናልባት ራሷን ለማዳን ያደረገችው ብዙ ምን ነገር እንዳትናገር ነበር እኔ ፈጣሪ ያውቀው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቤይሩት በተመሳሳይ ስራ ላይ ተሰማርተው ይኖራሉ። በአሰሪዎቻቸው በደል የሚደርስባቸው ወጣቶችም ቁጥራቸው ከፍተኛ ነው። የዚህን ዘገባ ዝርዝር በሚቀጥለው ሳምንት ሰፋ አድርገን እንመለስበታለን። ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቀናል። አድማጮቻችን አብራችሁ እንድትቆዩ እንጋብዛለን። በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ ና በ ሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ የሚቀርብላችሁ መደበኛ የሐሙስ ምሽት ስርጭት ነው። አብራችሁን ቆዩ አብራችሁን ቆዩ። ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። ቴክኒሽያኑ ከርቲስ ባይነም ነው። ፕሮዲሰሯ ብራን ኃይሉ፣ የምናስተናግዳችሁ ሶሎሞን አባትና ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ቪኦኤዎች የሚያስገርመው ህወሓት ሀያኛ ዓመት ግንቦት ሀያን አክብሩልኝ ይላል። በጣም የሚገርመው ግን እንደ ህወሓት እንዲያው እስኪ ምን ነው የሚከበረው? ኢትዮጵያ ያለ ባህር በር ቀርታ፣ ኢትዮጵያውያን በጎሳ ተከፋፍለው በየጊዜው እርስ በርሳቸው የተጨራረሱ በአስከፊ ጊዜ አዋጅ ከቤተሰብን እየገደሉ ህጻናትን ከአባትና ከእናት ለይተው እያሰሩ ለመጨፈር ብቻ ቋንቋችን ተፈጥሮ እንዳንጽፍና እንዳንናገር ተከልክለን ሰዎች ሲጽፉና ሲናገሩ አሸባሪ እየተባሉ እድሜ ልክና ሰርተው በሚከብሩበት ጊዜ እስር ቤት እያበላሿቸው ሰዎችን ቶርቸር እያደረጉ ምኑ ነው የሚከበረው? ድርቅና አይሆንም ወይ? ሌላው ደግሞ ኢትዮጵያውያን ያልወሰኑት ሕገ መንግስት ነው። ምኑ ነው ይከበር የሚሉት? በጣም የሚያሳፍር ነው። እንደው በጣም ይሉንታ ቢስነቱ ነው ብዬ አስባለሁ። ምንድን ነው የተገኘው? ንጉልስ አሜሪካ የህወት አርማቻችንን ሮና ባደር ራሶ ኢንጂነር ኃይሉ መንፈስ ቁስ ነበር የኢትዮጵያ ህዝብ ከአንድ ሀገር ክፍለ ሀገር ወደ አንድ ክፍለ ሀገር ለመሄድ እንኳን ሃያና ሰላሳ ኬላ ተፈትሾ እሱን ስንት ችግር እያገኘ የሚተላለፍበት የነበረውን የኢትዮጵያ ህዝብ፣ በተለይ የሰሜኑ ህዝብ ወደ ጎንደርም ብትሄድ፣ ወደ ወሎም ብትሄድ፣ ወደ ትግራይም ብትሄድ፣ ወደ ጎጃም ብትሄድ፣ ስለዚህ ጀነራል ሀይሉ በሺ ዘጠኝ መቶ ስልሳዎች እና በሺ ዘጠኝ መቶ ሰባዎች የነበረውን አስተሳሰብ ደግሞ መልሰው ነው የሚናገሩን ያሉ፣ ጭራሽ አሁን ካለው ሁኔታ ስለማይስማማ እንዲያውም ለሳቸው እንደዚህ ብለ አቶ ሰሎሞንን ከምጠይቅ ከምትጠይቅ ጊዜውን የሚመጡን ሰዎችን አቅበህ ያለውን ሁኔታ ለሳቸው ብታቀርብና መልስ ቢሰጧቸው ጥሩ ነው። አመሰግናለሁ። ገልጽልኝ። ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪውን የስልክ መስመር ደግመን እናሳውቅ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመሩ አስራ አራት ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በኢሜል ነው የሚሻለኝ እኔ ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ጥቂት ጊዜ ለዝማሬ ለሙዚቃ እንተዋለን። ሙሉ ቀን መለሰ ሰውነቷ ክብራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ባህልና ማኅበረሰብ ይቀጥላል። ዩናይትድ ስቴትስ የሚገኘው የኢትዮጵያውያን የሽልማት ድርጅት ዓመታዊ ክብረ በዓል የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ሲድ በሚባል አህጽሮት የሚታወቀው ለማህበረሰብ እድገትና መሻሻል ባበረከቱት የላቀ አስተዋጽኦ የመረጣቸውን ሰባት ኢትዮጵያውያንና አሜሪካውያን ሸልመዋል። በቅርቡ ከዚህ ዓለም በሞት የተለዩ አንዲት ኢትዮጵያዊት የሴቶች መብት ተሟጋችንም ከህይወት በኋላ ባክብሮት አስታውሷል። ከዋሽንግተን ዲሲ ወጣ ብሎ የተከናወነውን ዓመታዊ ስነ ስርዓት የተከታተለው የባህልና ማህበረሰብ ፕሮግራም አዘጋጅ አሉላ ከበደ ከራዲዮ መጽሔት አጋሩ ከአዲሱ አበበ ጋር የድርጅቱን ቆርቋሪዎችና የዛሬዎቹን ተረካቢዎች በጋራ አወያይተዋል። የማለዳ ጅማሮውን ያለፉት 25 ዓመታት ጉዞውንና ዛሬ የደረሰበትን ብሎም የነገ መንገዶቹንና አቅጣጫውን ጨምረው ያወያዩበትን ተንተርሶ የተሰናዳ ቅንብር የመጀመሪያ አጭር ክፍል ነው ቀጥሎ የሚቀርበው። እናድምጥ። ጤና ይስጥልኝ። ስለ ድሉ በጣም እናመሰግናለን። ቢኒያም ሁልጌታ ገብረ ወልድ እባላለሁ በሲድ ውስጥ የህዝብ ግንኙነት ክፍል ኃላፊ ሆኜ ለመጀመሪያ ጊዜ እየሰራው እገኛለሁ። አክሊሉ ደምሴ የማህበረ ግዩራን ዘረ ኢትዮጵያ መስራች ዋና ጸሐፊ ነኝ። ጠና ስጥልኝ ይህን እድል ስለሰጠን ቪኦኤን እና ወንድሞቻችንን በቅድሚያ ላመሰግን እንፈልጋለሁ። ስሜ ተስፋዬ ሀይሌ ይባላል። የሲድ ቦርድ አባል እንዲሁም ከመስራቾቹ አንዱ ነኝ። አቶ ተስፋዬ ሀይሌ፣ አቶ አክሊሉ ደምሴ፣ አቶ ቢኒያም ሙልጌታ እንግዶቻችን የዚህ ስቱዲያችን ስለተገኛችሁ ለጊዜያችሁ እናመሰግናለን። አዲሱ የሲድን ዝግጅቱን በመድረኩ የነበረውን ስሜት ሰብሰብ ለማድረግም ሲድ ማን ነው ለማለትም ከዛው ከመድረኩ የተሰረቀ አንድ ድምፅ እንደርደር። መልካም እንበል፣ እልል እልልልል፣ እናወድሳቸው። የኢትዮጵያ ልጆች የሲድ ምርጥ ናቸው። በትምህርት በስራ፣ በሙዚቃ፣ በስፖርት፣ ባህል ላዳበሩት የሀገር ስም ላስጠሩት ከመካከላችን ልቀው ለተገኙት እንበል እልልልል እናወድሳቸው የኢትዮጵያ መኩሪያ የሴት ምርጥ ናቸው። ወገንን ለመርዳት ራስን ለሰውት ለበጎ አድራጎት ከልብ ለሚለፉት መብትን አስከበሩት በሀገርም በስደት ለሚመጣው ትውልድ ምሳሌ ለሆኑት እንበል እልልልል እናዋድሳቸው የኢትዮጵያ የኢትዮጵያ ልጆች የግጥሙን ባለቤት ማንነት ያስታውቀናል። ያነበቡት ሰው ግን እዚህ መካከላችን የሚገኙ ቀደም ብለን ያስተዋውቅናቸው ዋና ጸሐፊው አቶ አክሊሉ ደምሴ ናቸው። ሲድን ጥሩ አድርገው ያሳየ ይመስለኛል። የኋላውንም የአሁኑንም የመጪውን ተስፋም የዚህ ውይይት መንፈስ የሚያሳይ ይመስለኛል። የማን ግጥም ነው አቶ አክሊሉ? ግጥሙን አንጋፋው ጥላሁን ገሰሰ አንድ ሲዲ ሳወጣ የሲድን ቃል ተጠቅሜ አንድ ዘፈን ማውጣት ፈልጋለሁ ብሎ ለአንጋፋው አለም ፀሐይ ወዳጆ አደራ ሰጥቶ ነበረ። ግጥሙን የጻፍኩት እኔ ነኝ። አለም ፀሐይ ታስተካክለዋለች። ዜማ ደግሞ በሚቀጥለው አመት ይታጀዋል ብዬ ተስፋ አደርጋለሁ። ቀደም ብለን ባደረግ ነው ውይይታችን አቶ አክሊሉ ቤተኛ ናቸው። ከፕሮፌሰር መላኩ ጋራ ባደረግ ነው ቃለ ምልልስ እንደጠቆሙ ነው የሽግግር ቦታ ነው ያላችሁት። 25 ዓመት የተጓዘው ድርጅት ትላንት የነበረውን ይዞ ዛሬ አዲስ ነገር ጨምሮ ወደፊትን ማየት ላይ ነው ያለው። አቶ ተስፋዬ ከመስራቾቹ አንዱ ኖት እርስዎ፣ ይጀምሩልን ይሄ ዓመት እዚህ ቦታ የደረሰበትን በእውነቱ የሲድ አመሰራረትና አመጣጥ በወንድምነት በአክብሮት ላይ የተመሰረተ ነው። የሲድ ቦርድ አባሎችና መስራቾች የቆየ ወንድምነት የመከባበር የመተሳሰብ ብዙ ዘመን ያጠፉ ሲሆኑ በክፉም በደጉም የማንለያይ ወንድምነታችንን የምናጠብቅ ስለነበርን ለምን ይሄንን ሰፋ ባለ መንገድ ህዝብን በማክበርና በማድነቅ አንጀምርም የህዝቡም ጉጉት ነው በሚል ከፖለቲካ ከሃይማኖት ከዘረኛነት ነፃ የሆነ ካምፔደን ሲድ ብለን ሰይመ ነው ለምን ይሄንን ድርጅት አናረግም በሚል ተወያይተንበት በእውነቱ የእያንዳንዳችን የልብ ፍላጎት ወይም ደግሞ የኮሚኒቲያችንን ጉጉት ያንጸባርቃል በሚል ጀመር ነው። በ1993 ዓ ም በፈረንጆች አቆጣጠር ሲቀየስ በዛን ዘመን የሄድንበት መንገድ በእውነቱ ቀላል አይደለም። አመሰራረቱ አክብሮትን፣ ብዙ ወዳጆቻችንን፣ የኢትዮጵያ ሀብት የሆኑትን ትልቅ ሙያ የሰሩትን በህይወት እያሉ አንዳንድ ጊዜም ደግሞ ሞት ከቀደመን ከሞቱ ሰዎችም እንድናከብር በሚል ነው ጠቅላላ ሀሳቡ መልካም አዲሱ ስለ ሲድ ሳስብ እንደምታውቀው እንግዶቻችንም እንደምታውቁት እዚህ ሰሜን አሜሪካ ውስጥ ያለማቋረጥ ረዥም ጊዜ የቆየ ድርጅት ብዙ አያጋጥመንም ዘላቂ የሆነ ምናልባት አንድ አስር አመት ቢቀድማችሁ ነው እንጂ የኢትዮጵያው የእግር ኳስ ፌዴሬሽን የስፍኔት ነው እስካሁን ያለው አልፎ አልፎ ትንሽ ገጭ ገው የሚል ነገር እና ይሄ በጣም ሊጠበቅ የሚገባው ደግሞ፣ ከሁሉ የሚያስገርመው ሀያ አምስት ዓመት ስልጣን ላይ ቆዩት ባለስልጣናት ለወጣቱ ማስረከብ አለብን የሚለው ውሳኔ እጅግ ብዙ ሰውን የሚያስገርም ነው፣ ሊወሰድ የሚገባው ነው እና ይሄ በእውነቱ በጣም የሚያስደስት ነገር ነው። ስለዚህ አቶ ተስፋዬ ሀይሌ ከገለጹት በተጨማሪ ወጣቱ ብንያም ደግሞ አንዳንድ ነው ሊል ከቻለ እንዴት ነው ምታየት ሲድ ሀያ አምስት ዓመት እጅግ በጣም አመርቂ የሆነ ስራ እየሰራ ነው የኖረው እና ያንን ለመቀጠል ምን ያህል ዝግጁ ናችሁ አመሰግናለሁ እንደተገለጸው ከ1993 ዓ ምት ጀምሮ ለ25 ዓመት እጅግ አመርቂ በሆነ ሁኔታ እዚህ የደረሰው ሲድ ከፍተኛ የአመራር ብስለት የሚታይበት በህዝብ ዘንድ ከፍተኛ የሆነ ተቀባይነት ያለው በአላማውም ደግሞ ግንባር ቀደም የሆነ እጅግ ደስ የሚያሰኝ ጀግኖችን እያከበረ አዲስ ጀግኖች እንዲፈጠሩ የሚያደርግ ድርጅት ነው። እንግዲህ ይህንን የስራ አመራር ተክቶ ለመስራት በእርግጥ በጣም ከፍ ያለ ኃላፊነት የሚጠይቅ ጉዳይ ነው፣ ያ ይገባናል። ቢሆንም በአራት ነገሮች ምክንያት ይህንን ኃላፊነት ልንወጣው እንችላለን የሚል ግምት አለኝ። የመጀመሪያው ወጣቶች በዚህ የስራ ዘርፍ የተሰለፍነው በቂ የሆነ የትምህርት ዝግጅት አድርገናል። ያም ማለት ከመደበኛ ትምህርት በተለያዩ ሙያዎች ሰልጥነን ይህንን ለመሸከም የሚያስችለንን እውቀት ያዳበርን በመሆናችን አንድ በዛ እንረዳለን ብዬ ተስፋ አደርጋለሁ። ከሁሉም በላይ ግን የስነ ልቦና ዝግጅት አድርገናል። በስነ ልቦና ሁላችንም መገፋፋት ወይንም ለሌሎች ጥቅሞች ሳይሆን ከልብ በመነጨ በራስ መነሳሳት፣ እነዚህ አንጋፋ የሆኑ መስራች አባላት እዚህ ያደረሱትን ድርጅት ከእነሱ ደግሞ ተረክበን ወደ ተሻለ ደረጃ ለማድረስ ከፍተኛ የሆነ የመንፈስ መነሳሳት አለን። ስለዚህ የስነ ልቦና ዝግጅት ነው። ሶስተኛው መሪዎችና መስራቾቻችን በአቅራቢያችን ስለሚሆኑ የእነሱ ድጋፍ አይርቁንም። የአማካሪ ቦርድ ሆነው የመቀጠል የምክር አገልግሎታቸው ዙሪያችን ስላለ ያም እንደ መተማመኛችን ነው። አቅጣጫችን ብንስት ያስተካክሉናል ብለን ስለምናስብ እና ስለምናምን ያም ይረዳናል። አራተኛው በእውነት በዚህ በዋሽንግተን ዲሲና አካባቢው እንዲሁም በመለዋው አሜሪካ ሲድ በህዝብ ዘንድ በጣም እምነት የሚጣልበት ከፍተኛ የሆነ የህዝብ ተሳትፎና ድጋፍ ያለው ድርጅት ስለሆነ ያ የሚወደው ህዝብ ስለሚደግፈን ወደፊት ጥሩ አድርገን ልንሰራ እንችላለን። በእነዚህ በአራት ነጥቦች ብሩህ ተስፋ ከፊት ይታየኛል። አራት ትልልቅ ምክንያቶች ነው የያዛችሁት። በእርግጥም ሊረዱ የሚችሉ ይመስለኛል። ምናልባትም ያን የቀደመ ከጓደኛሞች ማህበር ብለው በጓደኞች ጅምር ከሀያ አምስት ዓመት በፊት ተሰባስባችሁ ያደረጋችሁት አሁን ይህን የሚያክል የብዙዎችን ቀልብ የሳበ ብዙዎችም የኔ ነው የሚሉት ድርጅት እስከ መሆን የደረሰበት እና አቶ ቢንያም ቃል እንደገቡት ተስፋም እንዳደረጉት ይዘልቃል ብዬ አስባለሁ። ግን መልቀቅ ቀላል ነበር ወይ? መልቀቅ ሲባልም እንግዲህ ኃላፊነቱን ይዞ መቆየትን ስለ መምረጥ ወይም ስለ መሄድን ብቻም አይደለም። ይሄ ኃላፊነት እንደውም ብዙ ሸክም ያለው እንደሆነ እንረዳለን፣ ብዙ ዓመታት ስራችሁን ተከታትልናልና። ነገር ግን አቅጣጫውን አለማወቅም አለ። የአመራሩን ቦታ ስትለቁ እጣ ፈንታውን የሚወስኑት እና አቶ ቢንያምና አጋሮቻቸው አሁን በዚህ መድረክ ያላገኘናቸው ሌሎች ወጣቶች ናቸው እና የትም ሊሄድ መቻሉን እንዴት ተቀበላችሁት እንደ ምንስ አስተናገዳችሁት? የዚህ ጥያቄ መልስና ሌሎችም የሲድ ዓመታዊ በዓል ክንዋኔዎች የፊታችን እሁድ በመጽሔት ፕሮግራም ይስተናገዳል። ወደ ተከታዩ ዝግጅት እናልፋለን። የግንቦት 20 26ኛ ዓመት ግምገማ ግንቦት ሃያ የራሱ የኢህአዴግ እንጂ የህዝብ በዓል ሆኖ ሊከበር ይገባዋል ብዬ አላስብም ብለዋል የአንድነት ለፍትህና ለዲሞክራሲ ፓርቲ የቀድሞ አመራር አባል ዶክተር ሀይሉ አርአያ። ኢህአዴግ የደርግን ስርዓት የጣለበትን 26ተኛ ዓመት አስመልክቶ ዶክተር ኃይሉ ከቪኦኤ ጋር ባደረጉት ቃለ ምልልስ ምንም እንኳን ልማት እየተከናወነ መሆኑ ባይካድም ከመንፈሳዊ ልማት ጋር ያልተያያዘ ቁሳዊ ልማት ብቻውን ዘላቂ ለውጥ ማምጣት አይችልም ብለዋል ዶክተር ኃይሉ አርአያ። በዚሁ ግምገማቸው አክለውም ኢትዮጵያ በልማት አሁንም እጅግ ኋላ ቀር ናቸው ከሚባሉ ሀገሮች አንዷ መሆኗንና ጥቂት ሰዎች ሲበለጽጉ ከመታየቱ በስተቀር አብዛኛው ሕዝቧ ከድህነት አለመውጣቱን ተናግረው በነጻነት በኩልም ቢሆን በወረቀት ወይም በህገ መንግስት ከመስፈሩ በስተቀር እውነተኛ ነጻነት እኮ የለም ሲሉ አብራርተዋል። ከዶክተር ኃይሉ አራያ ጋር የተደረገው የግንቦት ሀያ ግምገማ ውይይት ሁለተኛ ክፍል ነው አሁን የሚቀርበው። ያነጋግራቸው ሶሎሞን አባተ ነው። ልማት ሁለት አይነት ነው። አንደኛው ቁሳዊ ልማት ነው። ሁለተኛው መንፈሳዊ ልማት ነው። አንድ ሀገር በሁለቱም መስመሮች በመንፈሳዊ ልማትም ቁሳዊ ልማትን ጣምኖ ወደፊት የሚሄድበት ሁኔታ ከሆነ ይፈለጋል። ነገር ግን እኔ በበኩሌ የማየው ልማቱ የሚካድ ነገር አይደለም። ቁሳዊ ልማት የሚካድ አይደለም። ብዙ ስራዎች እየተሰሩ ነው። ነገር ግን ይሄ ወገን ብቻ፣ ይሄ የቁሳዊ ብቻ አንድን አገር ወደፊት አያስኬታትም ከድህነትና ከኋላቀርነት የሚያላቅቅ አይደለም። ምክንያቱም አሁንም ቢሆን ኢትዮጵያ በምትቆጠርበት ጊዜ ምን ላይ ነች ያለችው ተብሎ በምትመዘንበት ጊዜ ከመጨረሻዎቹ ባነች፣ እስካሁን ድረስ ወደኋላ ሆና ነው የምትቆጠረው። ጥቂት አገሮች ናቸው የሚቀድሟት። ከእሷ ኋላ የቀሩ ማለት ናቸው። አዎ ከኛ ወደ ኋላ ቀርተ ሮች አሉ። ጥቂቶች ናቸው እና ይህን ያህል የሚጋነን ነገር አይደለም። ከድህነት አሁንም አልወጣንም። ምናልባት የተወሰነ የህብረተሰብ ክፍል በጣም ጥቂት የሆነ ህብረተሰብ በልጽጎ ይሆናል ሀብቱሞ ይሆናል ነገር ግን አጠቃላዩ ህዝብ ግን አሁንም ቢሆን መጨረሻ ከሚባሉ ሀገሮች አንዷ ነን። ሌላው ነፃነትን እንወስዳለን። ነፃነት ማለት ምን ማለት ነው? ነፃነት በብዙ መንገድ ይገለጻል። ነገር ግን እኛ አሁን ምኑ ነፃነት እውነተኛ ነፃነት አለን ወይ የሚለው ነገር በእኔ በኩል አጠያቂ ነው ብዬ ነው የማስበው። ለምሳሌ ህግ አለን፣ ህገ መንግስት አለን። ነገር ግን ያ ህገ መንግስት ከሌሎቹ ህገ መንግስት ጋር ሲታይ የተሻለ ነው። የታወቀ ነው፣ የሚና የሚካድ አይደለም። ነገር ግን ዓለም ከደረሰበት ደረጃ ቀያ ሲታይ አሁንም ቢሆን ነፃነት የለም። እውነተኛ ነጻነት በወረቀት ላይ በህገ መንግስት ላይ ተጽፏል፣ ትክክል ነው፣ ሰፍሯል። ነገር ግን ስራ ላይ በሚዋልበት ጊዜ እኛ ከዚህ በፊት በፖለቲካ ፓርቲዎች ውስጥ አባል ሆኜ ተንቀሳቅሻለሁ እና ምን አይነት ችግር እንዳለ ምን አይነት የመንቀሳቀስ ችግር እንዳለ በጣም አስታውሳለሁ። አሁን ቢሆን አለ ይሄ ችግር። ስለዚህ በነጻነት በኩል በወረቀት ላይ ጥሩ ነው፣ በተግባር ግን ተጨባጭ በሆነ መንገድ የለም ማለት ይቻላል። ሌሎችም ብዙ ነገሮች አሉ። ይሄ መንግስት የሚያነሳቸውና የትግላችን የመስዋዕታችን ውጤት ናቸው የሚላቸው ብዙ አሉ። ግን ዞሮ ዞሮ ግን ይታይ ለምሳሌ ነጻነትን የፖለቲካ ነጻነትን እንመልከት። በሙሉ መቶ በመቶ ነው የፖለቲካ እንቅስቃሴውን የፖለቲካ መስክ የያዘው በሙሉ ኢህአዴግ ማለት ሆኖ አዎ ኢህአዴግ ለስሙ መድበረ ፓርቲ እንዲባል ይህን ለማሰኘት ሲባል የተሰለፉ ፖለቲካ ድርጅቶች አሉ። ሁላችንም አይነት ፖለቲካ ድርጅቶች እንደሆኑ ሁላችንም እናውቀዋለን። ስለዚህ በፖለቲካም ስናየው አንድ ፓርቲ አውራ ፓርቲ በፈለገው መንገድ ነው ሀገሪቱን የሚያንቀሳቅሳት። የአንድ አገር ጉዳይ በጣም ውስብስብ ጉዳይ ነው። ያንን ውስብስብ ጉዳይ ለመፍታት የተለያዩ ሀሳቦች ሊቀርቡ ይገባል። ይህን ችግር ልንፈታ የምንችለው በዚህ መንገድ ነው በሚል አንድ መንገድ ብቻ ይዞ የሚካሄድበት ሁኔታ አይሆንም። ምክንያቱም የተለያዩ ሀሳቦች የተለያዩ አመለካከቶች ቀርበው ተፋጭተው፣ ከዛ በኋላ ይሄ ነው የሚሻለው ተብሎ በዛ መንገድ የተካሄደ ከሆነ ብቻ ሀገር ወደፊት ትሄዳለች፣ እየተሻሻለች ትሄዳለች። በአንድ መንገድ ብቻ ነው የእኔ ብቻ ነው በዚህ መንገድ ነው የምንሄደው የሚለው ነገር ይህ እስካሁን ድረስ በአንድ መንገድ ነው የምንሄደው እና ይህ ሀገር ምንም አማራጭ የላትም ሌላ መንገድ አትመላ አታውቅም ማለት ነው ኢትዮጵያን አንድ መንገዳያት ማለት ነው። ከዚህ በፊት አርባ ወይም ሀምሳ ዓመት በንጉሱ ስርዓት ኢትዮጵያ ተመርታለች። ሀምሳ ሁለት አመት ሀምሳ ሁለት ነ የአንድ ክፍል እንዲሁም አንድ ሰው ማለት ይቻላል የአንድ ሰው አስተሳሰብ ነው የአንድ ሰው አስተሳሰብ አመራር የት እንዳደረሰን ሁላችንም እናውቀዋለን በዛ ጊዜ የነበረንበትና አሁን ያለንበት ሁኔታ ይህን ያህል አይደለም ልዩነቱ ስለዚህ ብዙ ነገር ይነገራል በቃል በፕሮግራም በፕሮፓጋንዳ በመገናኛ ብዙሀን የመገናኛ ብዙሀን እንኳን በሱም እንኳን ብንነሳል ማን ነው ይቺ ነገር በምን አይነት ቋንቋ በምን አይነት አስተሳሰብ ነው እየተመራቸው ያለች የሚለው ያው አንድ መንገድ ነው እና እቺ ሀገር መቼ ነው እድል የምታገኘው? እና የተለያየ አመለካከት ያላቸው ሀገራቸውን ሁት ሀገር በዚህ አይነት ስትሄድ የተሻለ ነው፣ ይሄ መንገድ ነው የሚሻለው ብለን የምንዋይበት ጊዜ እና ውይይቱ ተካሂዶ ተካሂዶ አይ ይሄ ነው በዚህ መንገድ ነው የምንመራው ተብሎ የምንሄድበት ጊዜ መቼ ነው ነው የአንድ ድምፅ ሳይሆን ብዙ ድምፆች ተሰምተው እዛ ሁሉ ድምፅ የተሻለ ነው ተብሎ በዛ የምንመራበት ጊዜ መቼ ነው ነው የእኔ ጥያቄ። ዶክተር ኃይሉ የእርሶን ጥያቄ መልሼ ልጠይቆትና እርሶ መቼ ይሆናል ብለው ያስባሉ? እርሶ በፖለቲካው አለም ውስጥ አሉ። ይኸው እንግዲህ እስከምናውቀው ድረስ አሁንም በተቃውሞ ጎራ በአመራር ሁሉ ተሰልፈው ለረጅም ጊዜ ቆዩ ሰው ነዎት እና መቼ ይሆናል ብለው ያስባሉ? አሁን ባለው የኢህአደግ የገዢው ፓርቲ አያያዝ፣ እርሱ አሁን የሚሏቸው ሁኔታዎች ይፈጸማሉ ብለው ይጠብቃሉ ወይ? እኔ አይታየኝም አይታየኝም። በእውነት በጣም ያስቸግረኛል ይሄ ስርዓት ምናልባት በሆነ ምክንያት ራሱ በራሱ ደከመኝ ብሎ ካልቶ በስተቀረ ይሄ አንድ አንድ መንገድ አካሄድ መቼ እንደሚወቅድ በጣም ያስቸገረኛል። ኢህአዴግ ነጻነት እናመጣለን ብለው ነው የታገሉ መስዋዕትነት የከፈሉ። ነገር ግን ያ ነጻነት ነው አሁን የቸገረን። አሁንም አንድ ድምፅ ነው ያለው። ኢትዮጵያ ሁልጊዜ አንድ ድምፅ ብቻ ነው የምታውቀው እና ኢትዮጵያ የተለያዩ ድምፆች መፈጠር አለባቸው። የምንያ ድምጾች ተሰምተው የተሻለ ነው ተብሎ የሚወሰድበት መቼ ነው የሚለው እኔም በሆነ በጣም ነው የሚጨንቀኝ። ታሪክ እንደምናውቀው ስልጣን ላይ የነበሩ ወገኖች ስልጣኔ ላይ ወጥተው የነበሩ ሀገሮች ነገስታት እናውቃለን። እስከ ሮማ ድሮት ከእንግሊዝም ጀምሮ ልቀው ወጥተው ሄደው ሄደው ከግ ራሳቸው በራሳቸው የወደቁበት ጊዜ ነው እና ምናልባት እንግዲህ ህዝብ ምን ማድረግ እንደሚችል ከመጠበቅ በስተቀር ሌላ ምን ማድረግ ይችላል? ይሄንን ያህል ተስፋ ቆርጠዋል ማለት ነው እንዴ? ዶክተር ሀይሉ ኢህአደግ በራሱ እስካልተለወጠ ድረስ ታግሎ ኢህአደግን ማሸነፍ አይቻልም፣ ማስለወጥ አይቻልም የሚል አቋም ላይ ደርሰዋል ማለት ነው? የለም አስላ ሱማ መለወጥ አለበት። ከዶክተር ኃይሉ አራያ ጋር ሌሎችም በርከት ያሉ ጥያቄዎችን አንስተን ተወያይተናል። የግንቦት ሀያ ግምገማቸው ሙሉ ቃለ ምልልስ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። እንድታደምጡ እንጋብዛለን። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትሱ መከላከያ ሚኒስትር ጂም ማቲስ በቅርቡ ለንደን ላይ በብሪታንያ የተዘጋጀውን የሶማሊያ ጉባኤ ተከትሎ ሲናገሩ የሰላም ንግግሩን ሂደት ለማስቀጠል አዲስ ተስፋ አለ ብለዋል። ከጉባኤው በኋላ ለጋዜጠኞች ሲናገሩም ከሶማሊያው ፕሬዚዳንት ሞሐመድ አብዱላ ሞሐመድ ጋር ያደረጉት ግንኙነት ገንቢ እንደነበር ገልጸዋል። ዩናይትድ ስቴትስ አሉ ማቲስ፣ ዩናይትድ ስቴትስ በሶማሊያ የምትጫወተው ሚና ይኖራል። ያቺ ሀገር አደገኛውን የአልሻባብ ቡድን በውጊያው እንድታሸንፍ ትረዳለች። የተባበሩት መንግሥታት ድርጅት የአፍሪካ ኅብረትና የአውሮፓ ማኅበር ከአረቦች ከአፍሪካና የአውሮፓ መንግሥታት ጋር በመሆን በሶማሊያው ጉባኤ ላይ መክረዋል። ሞቃዲሾ ዛሬ ሶማሊያን በሁለት እግሮቿ ማቆም የሚያስችል የኢኮኖሚና መንግሥታዊ መርሃ ግብሮች አሏት ያሉት የዩናይትድ ስቴትሱ መከላከያ ሚኒስትር ማቲስ፣ ሂደቱን ከግብ ለማድረስ ግን የዓለም አቀፉ ማኅበረሰብ ድጋፍ ወሳኝ ነው ሲሉ አስረድተዋል። ይልና የቪኦኤ ርዕሰ አንቀጽ ሀተታውን ይቀጥላል። ማቲስ አክለውም በመሥራት ላይ ያለነው መጻኢው የሀገሪቱ ሁኔታ ምን ሊመስል በሚችለው ላይ ነው። ይህም የጸጥታ ጥበቃውንና የዕርቀ ሰላም ፕሮግራሙን ያጠቃልላል ብለዋል። አሁን በሚታየው ደረጃ በደንብ የተቀነባበረ አሰራር መኖሩ የሰላሙ ሂደት የተሳካ ሊሆን እንደሚችል ተስፋ የሚሰጥ ነው ሲሉ ጂም ማቲስ ተናግረዋል። ይልና ሐተታውን ሲቀጥል ማቲስ የአፍሪካ ሕብረት የሰላም ጥበቃ ተልእኮን አመስግነዋል። ወታደሮቹ በአስቸጋሪ ሁኔታ ውስጥ ሆነው ታላቅ ሥራ አከናውነዋል ብለዋል። አሚሶምና የሶማሊያ መንግሥታት ወታደሮች ከአልቃይዳ ጋር ተባብሮ የሚንቀሳቀሰውን ጠንካራ ጠላት ለዓመታት ተዋግተዋል። አልሻባብ ልንዋጋው የሚገባ ጠላት ነው። የሶማሊያንም ሕዝብ ከጥቃት መከላከል ይኖርብናል። ዩናይትድ ስቴትስ በዚህ አኳያ ድርሻዋን እየተወጣች ነው ሲሉ መከላከያ ሚኒስትር ጂም ማቲስ የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች አሁን ጥቂት ደቂቃዎች ናቸው የሚቀሩን የፕሮግራም ማሳሰብ ያለን። ከኢትዮጵያ ህዝብ ሰማንያ ከመቶ በላይ የሚሆነው በግብርና የሚተዳደር መሆኑን ጥናቶች ያመለክታሉ። የሀገሪቱ ከፊል አካባቢዎች በየወቅቱ በድርቅ ይመታሉ። በሌላ በኩል የህዝቧ ቁጥር በፍጥነት እያደገ ነው። በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ ሁለት ሄክታር መሆኑ ተመልክቷል። በቅርቡ በኢትዮጵያ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ የኢትዮጵያ የመሬት ይዞታን ጉዳይ ለጥያቄው መልስ ዝግጅት ለዚህ ሳምንት አዘጋጅተን ነበረ። ኢትዮጵያ ውስጥ ኢንተርኔት ስለማይሰራ ጥያቄዎቻችሁን ለመላክ እንደተቸገራችሁ ተረድተናል። በዚህም ምክንያት የጥያቄዎች መቀበያውን ጊዜ እስከፊታችን ማክሰኞ ግንቦት 29 2009 ዓ ም አዛውረናል። ስለዚህ ክቡራትና ክቡራን አድማጮች ያሏችሁን ጥያቄዎች በመሬት ይዞታና በሀብት ክፍፍል ጉዳይ ላይ የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ላኩልን፣ ወይም በኢሜል ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ጥያቄዎቻችሁን ወይም የስልክ ቁጥራችሁን ላኩልን፣ መልሰን ደውለን እናገኛችኋለን። አሁን ዝግጅታችን ከመጠናቀቁ በፊት አጠር ጠር ያሉ የሰዓቱን የማጠቃለያ ዜና እናሰማችሁ። ቆንጅት፣ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአሜሪካን ከታሪካዊው የፓሪሱ የአየር ንብረት ስምምነት መውጣት ጉዳይ አስመልክቶ ውሳኔያቸውን ሊሰጡ ነው። በዋይት ሀውስ ሮዝ ጋርደን መስክ ላይ በሚካሄድ ስነ ስርዓት ነው የሚሰጡት። ውሳኔያቸው በዚህ ሰዓት እየተጠበቀ ነው። ፕሬዚደንቱ እስራኤል የሚገኘውን የዩናይትድ ስቴትስ ኤምበሲ ወደፊት ኢየሩሳሌም እንዲሆን አዛውራለሁ ብለው ቃል ገብተው ነበር። በሌላ ዜና ነው ይሄ። ለአሁኑ ግን ቴላቪቭ እንደሚቆይ ታውቋል። ትራምፕ በምረጡኝ ዘመቻቸው ወቅት የእስራኤልን መንግስት የረዥም ጊዜ ፍላጎት እንደመሆኑ ኤምባሲውን ወደ ኢየሩሳሌም ሊያዞሩ ቃል ሲገቡ መቆየታቸው የሚታወስ ነው። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።